ትግራይ ውስጥ የመደፈር ጥቃት የተፈጸመባቸው ሴቶችና ልጃገረዶች ቁጥር ከ1400 መብለጡን የአሜሪካ ድምፅ ያነጋገራቸው የክልሉ ጊዜያዊ አስተዳደር ባለስልጣናት አስታውቀዋል። የክልሉ የፍትህ ቢሮና የሴቶች ጉዳይ ቢሮዎች ባለስልጣናት በኤርትራና በኢትዮጵያ ወታደሮች እየተፈጸመ ነው ያሉት ጥቃት በቁጥርም በጭካኔ አድራጎቱም ተባብሶ እንደቀጠለ ተናግረዋል። ከተፈጸመባቸው የመደፈር ጥቃት በተጨማሪ በአካሎቻቸው ላይ አሲድ ማፍሰስን ጨምሮ ከፍተኛ ጉዳት የደረሰባቸው 527 ሴቶችና ልጃገረዶች መኖራቸውን ከአይደር ሆስፒታል የተገኘ መረጃ ያሳያል። በቁጥጥር ስር እንዲውሉ የተደረገ ቢያንስ አምስት ተጠርጣሪዎች መኖራቸውን የትግራይ ጊዜያዊ አስተዳደር ፍትህ ቢሮ የጠቆመ ሲሆን በጾታዊ ጥቃት በተጠረጠሩ 25 ወታደሮች ላይ ክስ መመስረቱንና በሦስት ወታደሮች ላይ የጥፈተኛነት ብይን መተላለፉን የኢትዮጵያ ጠቅላይ አቃቢ ሕግ አስታውቋል። ከኤርትራ መንግስት አስተያየት ለማግኘት ያደረገው ጥረት አለመሳካቱን ገልጾ የትግርኛ ዝግጅት ክፍል ባልደረባችን ገብረ ገብረ መድህን ያጠናቀረውን ዘገባ እናሰማለን። ትግራይ ውስጥ ግጭት ከተቀሰቀሰበት ጊዜ ጀምሮ ከአራት ዓመት ከስድስት ወር ህፃን አንስቶ እስከ ሰማኒያ ዓመት አዛውንት የሚገኙባቸው ሴቶችና ልጃገረዶች ላይ በኤርትራ ወታደሮች በኢትዮጵያ መከላከያ ሰራዊት አባላትና በአማራ ታጣቂዎች የመደፈር ጥቃቶች እንደተፈጸሙባቸው የተባበሩት መንግስታት ድርጅት፣ የዩናይትድ ስቴትስ መንግስትና የዓለም አቀፍ የልማት ኤጀንሲው፣ የአውሮፓ ህብረት ሌሎች ዓለም አቀፍ ድርጅቶችና የመገናኛ ብዙኃን ተቋማት እንዲሁም የትግራይ ክልላዊ ጊዜያዊ አስተዳደር የጤና ማዕከላትና መደፈራቸውን የሚናገሩ ሴቶች ሲገልጹ ቆይተዋል። በወል የመደፈር ጥቃት የተፈጸመባቸው ሴቶች ለተለያየ ስቃይ እንደተጋለጡ የጤና ተቋማቱ የጠቆሙ ሲሆን ጉዳት ደርሶባቸው ለሕክምና ወደ ጤና ማዕከላት የሄዱ ሴቶችና ልጃገረዶች ቁጥር 1 ሺህ 408 መድረሱን በፌዴራል መንግስቱ የተሾሙት የክልሉ ጊዜያዊ አስተዳደር የፍትህና የሴቶች ጉዳይ ቢሮ ኃላፊ ወይዘሮ ቴኒሽ ንጉሰ ለቪኦኤ ገልጸዋል። ሰን ደቂ ንስቶች ተዓሚፀን ኣብ ሕክምና ናብ ዘለዎ በዓርሰን ዝመፃ ኣብ ሆስፒታል ተመርሚሩ ዘረጋገፀ ኢና ንወስድ ተደፍረው ሕክምና ወዳለበት እራሳቸው መጥተው ሆስፒታል ውስጥ ተመርምረው መደፈራቸው የተረጋገጠ ሴቶችን ነው የምንወስደው። ስለዚህ ከተለያዩ የትግራይ ዞኖች ለሕክምና ወደ ሆስፒታል የመጡ ዋን ስቶፕ ሴንተር በሚባሉ ገብተው ሁሉንም ድጋፍ በሚያገኙባቸው ማዕከላት ውስጥ በእርዳታ ሰጪዎችና በትግራይ ተወላጆች የተለያየ እርዳታ እየተደረገላቸው ነው። በመቐለ 716፣ ከዓዲግራት 362፣ ከአክሱም 85 ከሽረ 48 ከማይጨው 37 ከመሆኔ 18 የተመዘገቡትን ጨምሮ በአጠቃላይ 148 ሴቶችና ልጃገረዶች መደፈራቸውን መረጃዎቹ ያሳያሉ። ባለፉት ስድስት ወራት ውስጥ በሴቶችና በልጃገረዶች ላይ እየተፈጸመ ያለው ጥቃት መፍትሔ እንዲያገኝ በሚል ቪኦኤን ጨምሮ ከበርካታ የመገናኛ ብዙሃን ጋር ቃለምልልሶች ማድረጋቸውን የአይድር ሆስፒታል ዋና ስቶፕ ሴንተር አስተባባሪ ሲስተር ሙሉ መስፍን ተናግረዋል። ይሁን እንጂ አድራጎቱ ከመሻሻል ይልቅ እየተባባሰ መሄዱን ገልጸዋል። ወደ አይደር ሆስፒታል ሄደው ስለታከሙና በመታከም ላይ ስለሚገኙ ጉዳተኞች ሲስተር ሙሉ መስፍን ሲገልጹ ተሻሽሏል የሚባል ነገር የለም ብለዋል። በኤርትራም በኢትዮጵያን ወታደሮች ተደፍረው ጽንስ ለማቋረጥ የሄዱ 238 ሴቶች እና ልጃገረዶች መኖራቸውን ተናግረዋል። ጽንስ ሲያቋርጡ በደምና በሌላም የሰውነት ፈሳሽ በመፍሰስ ምክንያት የተወሳሰበ የጤና እክል ያጋጠማቸው በኩላሊት መጎዳት ምክንያት ለደም ማጥራት ሕክምና ወይም ለዳያልስስ የገቡ ሴቶች መኖራቸውን ሲስተር ሙሉ ይገልጻሉ። በወታደራዊ ሰፈሮች ውስጥ እንደሚቆዩ፣ ለኤች አይቪ እና ለአባላ ዘር በሽታዎች እንደሚጋለጡ ሲስተር ሙሉ አመላክተዋል። መብዛሕትኡ እንተደፊረን ኣብ ካንቲ የሚፀንሓ ንሰሙን ንክልተ ሰሙን መድኃኒት ላይ ይረክባሉ ሁነታት አብዛኞቹ ተደፍረው ካምፕ ውስጥ ነው የሚያቆዩቸው። ለሳምንት ለሁለት ሳምንት መድኃኒት በማያገኙበት ሁኔታ ውስጥ ተይዘው ስለሚቆዩ በሽታው ይጠናባቸዋል። በግብረ ስጋ ግንኙነት ለሚተላለፉ ሁሉም አይነት በሽታዎች ተጋልጠው ነው ወደኛ የሚመጡት። በዚያ ላይ የስነ ልቦና ጉዳት ደርሶባቸዋል። ማልቀስ፣ መረበሽ፣ እንቅልፍ ማጣት፣ በጣም ከባድ በሆነ የአእምሮ ስቃይ ላይ ነው የሚገኙት። ተደብድበው የአካል ጉዳት፣ የአጥንት መሰበር የደረሰባቸውም አሉ። ብረት በማጋል በማቃጠል ከደፈሯቸው በኋላ በብልቃጥ አሲድ ይዘው ሆዳቸውና ብልታቸው ላይ ማርከፍከፍ ምን ልበለ። ሁሉም ከነበረበት እየከፋ በ ሄድ ይገኛል። እኛ እየተናገረን ነው፣ ዓለምም እየሰማ ነው። ግን እየከፋ ነው እየሄደ ያለው። በገንዘብ እጥረት፣ በትራንስፖርት እጥረት፣ በጸጥታ ስጋት ያልመጡ ብዙ እንዳሉ ተጎጂዎቹ ራሳቸው ይነግሩናል። እየተጠቁ ያሉት ምንም የማያውቁ ህጻናትን ጨምሮ ሴቶችና ልጃገረዶች በአጠቃላይ ሲቪል ማህበረሰብ በመሆናቸው ሆነ ተብሎ የሚፈጸም ግፍ ነው። መንግስት እንዲያውቀው እየተደረገ ባለበት ሁኔታ ለስድስትና ለሰባት ወራት ስህተት ሊፈጸም አይችልም። ፈጻሚዎቹ ደግሞ በመንግስት የሚመሩ አካላት ከመሆናቸው ጋር ተያይዞ በበኩሌ እየተበረታቱ እንደሆነ ነው የሚገነዘበው። ባለፈው ሳምንት የዩናይትድ ስቴትስ ሴኔት የውጭ ጉዳይ ኮሚቴ በኢትዮጵያ ስላለው ቀውስ መረጃዎች ባዳመጠበት ወቅት የዩኤስኤ አይዲ ተወካይ ሴራ ቻርለስ ምስክርነታቸውን ሰጥተዋል። በታጣቂ ተዋናያን ስለሚፈጸሙ በደሎች ዘገባዎች ደርሰውናል ሪፖርቶቹ የሚያሳዩት የመደፈር ና ጾታን መሰረት ያደረጉ ብዙ ጥቃቶች ብቻ ሳይሆን ህብረተሰቡን ለማፍረስ ና ቤተሰቦችን ለማጥፋት የሚፈጸሙ ስልታዊ ሙከራዎች ናቸው አድራጎቱን የሚፈጽሙ አንዳንድ ተዋናያኖች የካህናት ሚስቶችን ይደፍራሉ ሴቶችን በቤተሰቦቻቸው ፊት ይጎዳሉ ብልታቸው እስኪጎዳ ድረስ ጭካኔ የተሞላበት ጥቃትም ፈጽመው ባቸዋል። የጥቃቱ ክብደት በሁለት አስርት ዓመታት የሰብአዊ እርዳታ ስራዬ ውስጥ ካየኋቸው እጅግ ከከፉ ግፎች መካከል አንዱ ነው። ከወታደሮችና ከታጣቂዎች ሌላ ጥቃት የሚያደርሱባቸው ይኖሩ እንደሆነ የመደፈር ጥቃት ተፈጽሞባቸው ወደ አይደር ሆስፒታል ከሄዱት ተጎጂዎች መካከል ይነገሩ እንደሆነ ሲስተር ሙሉ መስፍን ተጠይቀው ነበር ኣለዋ። ወቅዓት እየን ልዕሊ ተሰዓ ናይ ምክልኻል ጥቂት ናቸው። ከ95 እስከ ከመቶ በላይ በሁለቱም የመከላከያ ኃይሎች ወታደሮች ነው ጥቃት እንደተፈጸመባቸው የሚናገሩት። አምስት አስር ከመቶ የሚሆነውን የሚፈጽሙት ሲቪሎች ናቸው። ይህን በእኔ በግሌ የሚታየኝ ህግ የለም በሚል ነው የሚፈጽሙት። ውጤታማ የሆነ የፖሊስ ጥበቃ ቢኖር ህግ ቢኖር እንዲህ አይሆንም ነበር። ህግ ስለሌለ ነው ይህንን የሚያደርጉት። የሴቶች ጉዳይ ቢሮ ኃላፊዋ ወይዘሮ እቴኒሽ ንጉሰ የመደፈር ጥቃቱ እየከፋ ስለመሄዱ ለሚመለከታቸው አካላት አሳውቀው እንደሆነ ተጠይቀዋል። እኔ ወደዚህ ቢሮ ከመጣሁ ገና ወደ ሶስት ሳምንቴ ነው። ከሚመለከታቸው የበላይ አካላት ጋር አንድ መድረክ ለማዘጋጀት አስበናል። የችግሩን ስፋት አቅርበን እየከፋና እየባሰበት በመሄድ ላይ ስለሆነ እነሱ እንዴት ሊያግዙ እንደሚችሉ ለመመካከር ከተሳካልን በቅርቡ አንድ መድረክ ለማዘጋጀት እየተዘጋጀን ነው። የጥቃቱ ዋነኛ ፈጻሚዎች የኤርትራ ወታደሮች መሆናቸውን የጥቃቱ ሰለባዎች ለጤና ማዕከላቱ እንደሚናገሩ ወይዘሮ ቴኒሽ ገልጸዋል። በትግራይ ክልል ጊዜያዊ አስተዳደር የፍትህ ቢሮ ኃላፊ አቶ አበራ ንጉሴ የተደፈሩ ሴቶችና ልጃገረዶች በሚገኙባቸው በአክሱም፣ አድዋ፣ ሽረ፣ አብድግራት፣ መቀለ አይደር ሪፈራል ሆስፒታል፣ መቀለ ሆስፒታልና ማይጨው ሆስፒታል በሚገኙ ዋና የሴቶች ማዕከላት መርማሪ ፖሊሶችና አቃቢያነ ሕግ አሰማርተው ለመመርመር ጥረት እያደረጉ መሆናቸውን ተናግረዋል። እስካሁን ባለው ጊዜ የአድግራት የአድዋና የአክሱም ዋና ስቶፕ ማዕከላት መመርመር እንዳልቻሉና በእጃቸው ያለው የሕክምና ሰነድ ብቻ መሆኑን አመልክተው ተጠርጥረው ክስ የተመሰረተባቸው በጣም ጥቂት መሆናቸውን አስረድተዋል። አሁን ክስ የመሰረትንባቸው እኮ በጣም ጥቂቶች ናቸው። የተወሰኑ ሲቪሎችም አሉ። እስካሁን የታወቁት አስር ናቸው። ከአስሮቹ እስካሁን የያዝናቸው ሁለት የፌዴራል ፖሊስ አባላትና አንድ ወታደር ናቸው። በመያዝ ደረጃ ያለውን ነው የምነግርህ። ያጣራናቸው የምርመራ መዝገቦች ግን 180 ናቸው። ይህ ማለት ፈጻሚዎቹ አልተለዩም ማለት ነው። ተደፍረው የመጡት በአጠቃላይ ቁጥራቸው 1408 ነው። እነዚህ ወደ ጤና ማዕከላት የመጡት ብቻ ናቸው። ማን ነው የተደፈረው? ብለን የጸጥታ ኃይል ከሕብረተሰቡ ጋር በመሆን ቤት ለቤት አሰሳ አድርገን ያመጣነው ሪፖርት አይደለም። አቶ አበራ ጥቃቱን ስለሚፈጽሙት ሰዎችም ተናግረዋል። ካብዚ ሰማንያ ፐርሰንት ዝኋላ ማለት ከእነዚህ ውስጥ ሰማንያ ከመቶ የሚደርሱት የተደፈሩት በሻቢያ እና በኢትዮጵያ መከላከያ አባላት ነው። የሚበዛውን የፈጸመው ማን ነው ካልከኝ ግን ሻቢያ ነው። የኢትዮጵያ መከላከያ ወታደሮች በሴቶች ላይ አደረሱት ስለሚባለው የመድፈር ጥቃት በሴቶች አካላት ላይ አሲድ ማፍሰስ እና ማቃጠል አቤቱታ እንዲሁም ተጠያቂነትን በሚመለከት ምላሽ ለማግኘት የኢትዮጵያ ጦር ኃይሎች ኤታማዦር ሹም ጀኔራል ብርሃኑ ጁላ እና የመከላከያ ኢንዶክትሪኔሽን ዋና ዳይሬክተር መጀር ጀኔራል መሐመድ ተሰማን ለማነጋገር የእጅ ስልካቸው ላይ ደውለው እንዳላነሱለት የዚህ ዘገባ አዘጋጅ ገብረ ገብረ መድህን ገልጿል። በዚህ ዘገባ ላይ ለቀረቡ ዝርዝር ክሶችና የመደፈር ጥቃቱ እየተባባሰ ይሄደዋል በመባሉ ላይ ያሉት ነገር ባይኖርም ሰሞኑን ከጠቅላይ ሚኒስቴር ጽህፈት ቤት በተሰጠ ጋዜጣዊ መግለጫ ላይ ተገኝተው የነበሩት የፌዴራል ጠቅላይ አቃቤ ህግ ዶክተር ጌድዮን ቲሞቴዎስ በትግራይ ግጭት ውስጥ ተፈጽመዋል ስለተባሉ ጾታዊ ጥቃቶችና የሲቪሎች ግድያዎች በወታደራዊ ፍርድ ቤት በክልሉ ፖሊስና አቃቤ ህግ በፌዴራል ፖሊስ መርማሪዎች እና በተባበሩት መንግስታት የሰብአዊ መብቶች ኮሚሽን እና በኢትዮጵያ የሰብአዊ መብት ኮሚሽን ምርመራዎች እየተካሄዱ መሆናቸውን ገልጸዋል። በተለይ ወታደራዊ ፍርድ ቤቱ የደረሰበትን ውጤት ማሳወቁን አስረድተዋል። The military prosecutors have also placed charge against 25 soldiers who have been suspected of ወታደራዊ መርማሪዎች ጾታዊ ጥቃት በፈጸሙና አስገድደው በመድፈር ወንጀል በተጠረጠሩ 25 ወታደሮች ላይ ክስ መስርተዋል። የክስ ሂደቱም እንደቀጠለ ነው። በቅርቡም ውሳኔ ይኖራል ተብሎ ይጠበቃል። የተካሄዱ ካሉት የፍርድ ሂደቶች በተጨማሪ ሶስት ወታደሮች አስገድደው በመድፈር ወንጀል ጥፋተኛ ተብለው ተፈርዶባቸዋል። አንድ ወታደር ደግሞ ሲቪል በመግደል ጥፋተኛ ተብሎ ተፈርዶበታል። ዶክተር ጌዲዮን ስለተላለፉት የፍርድ አይነቶችና የቅጣት መጠን አልተናገሩም። ትግራይ ክልል ውስጥ በተፈጸሙ ጥቃቶችና ሌሎች ወንጀሎች የሚጠረጠር አካል አለ ሲሉ ጠቅላይ አቃቢ ሕጉ አክለዋል። ሚዲያውና ሌሎች አካላት ቢያስታውሱት ጠቃሚ የሚመስለኝ ነጥብ ህወት መቀሌን ከመልቀቁ በፊት ሺህ የሚጠጉ ልማደኛና የተፈረደባቸው ወንጀለኞችን ለቋል። ስለዚህ በሁሉም አይነት ወንጀሎች ላይ ሊሰማሩ የሚችሉ የተፈረደባቸውና ያልተያዙ በርካታ ወንጀለኞች አሉ። የኤርትራን መንግስት አስተያየት ለማግኘት ኒውዮርክ ወደሚገኘው በተባበሩት መንግስታት የኤርትራ ቋሚ መልእክተኛ ጽፈት ቤት ደውሎ አስተያየት ለማግኘት ያደረገው ጥረት አለመሳካቱን ገብረ አክሎ ጠቁሟል። ትግራይ ውስጥ በኤርትራ ወታደሮች ፈጽማሉ ስለሚባሉ የሰብአዊ መብቶች ጥሰቶችና ጥፋቶች የኤርትራ መንግስት ሲያስተባብል መቆየቱ ይታወቃል።